binel aadera binel faizi kaza madazma tziara ኢድ ሙባረክ የተወደዳችሁና የተከበራችሁ ሙስሊም ምእመናን እንኳን ለ1436ኛው ዓመት ኢዳል ፍጥር አደረሳችሁ። በዓሉ የጤና መጪው ጊዜም የሰላም፣ የመግባባት፣ የስኬትና የመልካም ውጤት እንዲሆን እንመኛለን። እንኳን አደረሳችሁ። በ19፣ በ22ና በ25 ሜትር በአንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ሐምሌ 10 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን፣ እንደምናመሽታችኋል። ክቡራትና ክቡራን የዚህ ምሽት አስተናጋጆቻችሁ ሶሎሞን አባትና ቆንጂት ታዬ ነን። ሂደቱ ላይ ከባድ ነበር። ድርድሩ 193 ሀገሮች ፍላጎት ያስቸግራል። ማጣጣም ግን ሊጣጣም ችሏል። ይሄ የሚያሳየው አለም ድህነትን ለማጥፋት ድንቁርናን ለማጥፋት ዘላቂ ልማትን ለማምጣት አንድ ቋንቋ መናገር የጀመረችበትና አሁን ዋናው ጉዳይ ይሄን ዓለም ቃል የገባውን ለወደፊት ወደ ተግባር የማስገባቱ ጉዳይ ነው የሚሆነው ማለት ነው። ዶክተር ቴድሮስ አድሃኖም የኢትዮጵያ ውጭ ጉዳይ ሚኒስትር ናቸው። በአብይ ርዕስ ዘገባ አለን። አካዴሚክ ውሳኔ ቢሆን ኖሮ ችሎታ የለም፣ በደንብ አታስተምረም፣ ይሄን አላረግክም፣ ይሄን አልጻፍክም፣ የምትረባ አይደለም። ይህ አይደለም እኮ ነገሩ ለዚህ እኮ ነው ወረቀት ላይ ጽሁፍ ማስፈር የፈሩት ዳኛቸው። በዚህ በዚህ ምክንያት ኮንትራትን አናድስም የምትል ወረቀት መስጠት ያልፈለጉት አንድ በዚህ ነው። ሁለት ደግሞ የንቀት ነው። ዶክተር ዳኛቸው አሰፋ ናቸው ከአዲስ አበባ ዩኒቨርሲቲ መባረራቸውን ይናገራሉ። በመጽሔት ክፍለ ጊዜ ዘገባ ይኖረናል። ለምሽቱ ካሉን የዓለም ዜናዎች ውስጥ የኢትዮጵያ መንግስት ከአውሮፓ ሕብረት አራት ነጥብ አራት ቢሊዮን ብር በእርዳታ አግኝቷል። የጸጥታው ምክር ቤት የቡሩንዲውን ጥቃት ለማስቆም እርምጃ ይውሰድ፣ አለዚያ ከባድ የክልል ሁከት ሊቀሰቀስ ይችላል ሲሉ የመንግስታቱ ድርጅት ኤክስፐርቶች አስጠነቀቁ፣ የሚሉት ይገኙበታል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ መንግስት ለመንገድ ስራና አምራች ሴፍቲኔት ማለትም የምግብ ዋስትና ለተሰኘ መርሃ ግብር የሚውል 4 ነጥብ 4 ቢሊዮን ብር ከአውሮፓ ህብረት በልግስና አግኝቷል። የገንዘብና የኢኮኖሚ ልማት ሚኒስትሩ ህብረቱ እስከዛሬ ሲሰጥ የቆየው ድጋፍ የሀገሪቱን ምጣኔ ሀብታዊ እድገት በአያሌው እንዳገዘ ተናግረዋል። መለስካቸው አመሀ ዝርዝሩ ልኳል ዛሬ በገንዘብና የኢኮኖሚ ልማት ሚኒስቴር ሚኒስትሩ አቶ ሱፊያን አህመድና የአውሮፓ ህብረት የዓለም አቀፍ ትብብርና ልማት ኮሚሽን ኮሚሽነር ሚስተር ኔቨን ሚሚካ ስምምነቱን ሲፈራረሙ አቶ ሱፊያን እንዳስታወሱት ኢትዮጵያ የመንገድ ሥራዎችን ለማከናወን ከአውሮፓ ህብረት የገንዘብ ድጋፍ ማግኘት የጀመረችው ከዘጠኝ ዓመታት ጀምሮ ነው። በእነዚህ ዓመታት ለተለያዩ የመንገድ ሥራዎች አራት መቶ ሰባ ሚሊዮን ዩሮ በሥራ ላይ እንደዋለም አስታውሰዋል። ከዚህም በላይ ህብረቱ በጣም ከፍ ያለ ሰብአዊ ድጋፍ ከመስጠቱ ሌላ ላለፉት 10 ዓመታት 350 ሚሊዮን ዩሮ ሴፍቲኔት ለተሰኘ መርሃ ግብር ማከናወኛ ለግሰዋል ብለዋል። የዚህ ሁሉ ልግስና ውጤትም በአገሪቱ አጠቃላይ የኢኮኖሚ እድገት እንደሚንጸባረቅ አቶ ስፊያን አስረድተዋል። የአውሮፓ ህብረት ለመንገድ ስራ ዘርፍ የሚሰጠን ድጋፍ የመንገድ አውታራችንን እንድናስፋፋ ረድቶናል። በዚህም የተዋጣለት የምጣኔ ሀብት እድገት አቀላጥፈናል። በምግብ ዋስትና በኩል የተደረገልን ድጋፍ በሚሊዮኖች የሚቆጠሩ ቤተሰቦችን በምግብ ራሳቸውን እንዲችሉ በማድረግና አጠቃላይ በተፈጥሮ አካባቢ የሚነሱ አደጋዎችን ለመቋቋም የማንሰራራት አቅማቸውን ለማጎልበት በእጅጉ አግዞናል። የአውሮፓ ህብረት የዓለም አቀፍ ትብብርና የልማት ኮሚሽን ኮሚሽነር ሚስተር ኔቨን ሚሚካ በበኩላቸው በኢትዮጵያና በህብረቱ መካከል ያለውን ትብብር አስምረውበት የትብብሩን አስፈላጊነት ከምጣኔ ሀብታዊ ከአካባቢያዊ ትስስርና ሀገሪቱ በአፍሪካ ቀንድ ከምትጫወተው የሰላምና የደህንነት ሚና አኳያ ትልቅ እንደሆነ ተናግረዋል። የአውሮፓ ህብረት እንደ አውሮፓ አቆጣጠር ከ2005 ዓ ም ጀምሮ በኢትዮጵያ ለሚካሄዱ የተለያዩ የልማት መርሃ ግብሮች ከ1 ነጥብ 1 ቢሊዮን ዩሮ ያላነሰ ገንዘብ መለገሱ ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በደቡብ ክልል በጋሞ ጎፋ ዞን ከ400 በላይ አርሶ አደሮች በህጋዊ መንገድ የተሰጣቸውን መሬት ተነጠቁ ሲል መንግስታዊ ያልሆነው የሰብአዊ መብቶች ጉባኤ አስታወቀ። ሰመጉ በዛሬው ለቲፋ ባደረገው 135ኛ ልዩ መግለጫው በአርባ ምንጭ ዙሪያ ላንቴ ቀበሌ በአካባቢው አስተዳደር ተፈጸመ ባለው የመብቶች ጥሰት የይዞታ ማረጋገጫ ያላቸውንና ግብር ሲከፍሉ የቆዩበትን የእርሻ መሬት ተነጠቁ ያላቸውን 436 አርሶ አደሮች ስም ዝርዝር ይዞ ወጥቷል። መግለጫው አክሎም በህገወጥ መንገድ የያዙት ነው ሲል የአርባ ምንጭ ዙሪያ ወረዳ አስተዳደር ገበሬዎቹ ላለሙት መሬት ካሳ ሳይከፈላቸውና ተለዋጭ መሬት ሳይሰጣቸው ተለዋጭ መሬት ሳይሰጣቸው ከይዞታቸው እንዲነሱ በማድረግ በደል ፈጽሞባቸዋል ብሏል። መሬቱ ከአምስት ዓመታት በፊት በህጋዊ መንገድ ለአርሶ አደሮቹ የተሰጠ ለመሆኑ ማስረጃዎች ያረጋግጣሉ ሲል የሰብአዊ መብቶች ጉባኤው በዛሬው መግለጫው ተንጥኗል። አድማጮች፣ መግለጫውን የተንተራሰ ተከታይ ዘገባ የሚመለከታቸውን አካላት ሁሉ አነጋግረን በመጪው ሳምንት ይዘን እንቀርባለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቡሩንዲ ውስጥ በፖለቲካ ምክንያት የሚደርሱትን ጥቃቶች ለማስቆም እርምጃ እንዲወስድ አለዚያ ግን ከባድ የሆነ ክልላዊ ሁከት ሊቀሰቀስ ይችላል ሲሉ ስድስት ሲል ስድስት ኤክስፐርቶች ያሉት የድርጅቱ ኮሚቴ አሳሰበ። የመንግስታቱ ድርጅት የሰብአዊ መብት ኮሚሽን ይፋ ያደረገው ይህ የኤክስፐርቶቹ ተማጽኖ ነው። የጸጥታ ምክር ቤቱ አሁን በቡሩንዲ የሚካሄደው ግጭት ወደ ተባባሰ ከባድ ጥቃት ሳይቀየር ከወዲሁ ወሳኝ እርምጃ መውሰድ እንዳለበት ያሳስባል። የቡሩንዲው ፕሬዚደንት ፒየር ንኩሩንዚዛ የፊታችን ማክሰኞ በሚካሄደው ፕሬዚደንታዊ ምርጫ ሊወዳደሩ መወሰናቸውን ተከትሎ በተቀሰቀሰ ተቃውሞ በዋና ከተማዋ በቡጁምቡራ እስካሁን ከ ከኬንያ የሚበልጡ ሰዎች ሕይወት ጠፍቷል። በቡሩንዲው ግጭት ከሁሉም ባደገኛነት የሚያሳስቡት የገዢው ፓርቲ የወጣት ክንፍ አባላት መሆናቸውን ይህ የዓለሙ ድርጅት ኤክስፐርቶች ተማጽኖ ጠቁሟል። ዩናይትድ ስቴትስ ደቡቧ ቴኔሲ ክፍለ ሀገር በሚገኙ ሁለት የጦር ሰፈሮች ላይ አራት የባህር ወለድ ወታደሮች በታጣቂ ጥይት ተገደሉ። በሁለቱ የጦር ሰፈሮች ላይ ተኩስ የከፈተው ታጣቂ እዚያው ተገድሏል። አንድ ፖሊስን ጨምሮ በርካታ ሰዎች ቆስለዋል። የፌዴራሉ ምርመራ ቢሮ ኤፍቢአይ ጥቃቱን ያካሄደው ጥቃቱን ያካሄደው መሐመድ ዩሱፍ አብደል አዚዝ የሚባል የሃያ አራት ዓመት ወጣት ጥቃቱን እንዲያካሄድ ያነሳሳው ምን እንደሆነ ለማጣራት ምርመራ ይዟል። የኤፍቢአይ ባለሥልጣን ኤድ ራይንሆልድ ትናንት ማታ በጋዜጣ በሰጡት ጋዜጣዊ መግለጫ ላይ ሲናገሩ አጥቂውን ከዓለም አቀፍ ሽብርተኞች ጋር ግንኙነት እንዳለው የሚያሳይ ፍንጭ ለጊዜው የለም፣ ነገር ግን ምርመራው ይቀጥላል ብለዋል። በቴነሲዋ ሂክሰን ከተማ ነዋሪ የነበረው አብዱል አዚዝ መጀመሪያ ላይ አምስት የጦር ኃይሉ ክፍሎች መደዳውን ቢሮውን ቢሮዎች ባሉበት በአንድ የገበያ አዳራሽ በሚገኝ ወታደራዊ አባላት ምልመላ ማዕከል መኪና ላይ ሆኖ ተኩስ ከፍቶ ነበር። 25 ወይም 30 ጥይት ተኩሶ አንዱ የምልመላ መኮንን እግሩ ላይ ቆስሎ መታከሙን የዩናይትድ ስቴትስ መከላከያ ሚኒስቴር ገልጿል። ከዚያም በመቀጠል ታጣቂው 10 ኪሎ ሜትር ርቀት ያህል ነድቶ የባህር ኃይል እንቅስቃሴ ድጋፍ ማዕከል ጋር ሲደርስ ጥይቱን እንዳዘነበው ማኞች ገልጸዋል። አራት የባህር ወለድ ወታደሮችን ገድሎ አንድ የመርከብ ሰራተኛ አቁስሏል። የፕሬዝደንት ባራክ ኦባማ አስተዳደር ከኢራን ጋር ስለ ኒውክሌየር መርሃ ግብሯ የተደረሰውን ስምምነት በጥርጣሬ የሚያዩትን ሸሪኮቹን ለማሳመን ጥረቱን እንደቀጠለ ነው። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዲፕሎማቶች ደግሞ ውሉን ሊያጸድቁ ዝግጅት ላይ መሆናቸው ታውቋል። ፕሬዝደንት ኦባማ ዛሬ በዋይት ሀውስ የሳውዲ አረቢያ የውጭ ጉዳይ ሚኒስትር አደል አልጁቤርን ያነጋግራሉ። ሳውዲ ከመካከለኛው ምስራቅ ተቀናቃኟ ከሆነችው ከኢራን ጋር የተደረሰው ውል ያሰጋኛል ብላ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪም ትናንት የሳውዲውን አቻቸውን አነጋግረዋቸዋል። የሳውዲው ሚኒስትር ውሉን አንቀበልም ብለው በይፋ ባይናገሩም ኢራን የተጣሉባት ማዕቀቦች ሲነሱ የሚለቀቅላትን ገንዘብ እንደ ሶሪያ፣ ሊባኖስ እና የመን በመሳሰሉ ሀገሮች የሚንቀሳቀሱ ጽንፈኛ ተዋጊዎችን ትረዳበታለች የሚለውን የመንግስታቸውን ስጋት አስተጋብተዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ናይጄሪያ ሰሜን ምስራቃዊ ከተማ ጎምቤ ውስጥ በሚገኝ ገበያ ተጠርጣሪ የቦኮ ሃራም ነውጠኞች ሁለት የቦምብ ጥቃት አድርሰው አርባ የሚሆኑ ሰዎችን ገድለዋል። የቅዱስ ረመዳን የጾም ወቅት ያበቃበትን ኢዳል ፈጥር ለማክበር ገበያተኛው በዋዜማው አስፈላጊውን ለመሸመት በሚሯሯጥበት ሰዓት ለደረሰው ጥቃት እስካሁን በይፋ ኃላፊነት የወሰደ የለም። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280ና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ሐምሌ 10 ምሽት ፕሮግራማችን ነው። በድጋሚ እንኳን ሌላ አልፍጥር አደረሳችሁ እንላለን። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር አህመድ አብዱራህማን የኢድ መልእክት ነው። ብስምላህ ረሕማን ራሒም አልሐምዱልላህ ረብ ልዓለሚን አሰላቱ ወሰላሙ ዐለ አሽረፍ ልሙርሰሊን አማ ባዕድ ለመላው ሙስሊም ህብረተሰባችን በአገር ቤት ላሉ፣ በውጭ አገር ላሉ ወንድሞቻችን፣ እህቶቻችን እንኳን ለአንድ ሺ አራት መቶ ሰላሳ ስድስተኛው ዓመተ ሂጅረ የረመዳን ወር አደረሳችሁ እንላለን። የረመዳን ወር በጣም እዝነት የተሞላበት ወር ነው። ቁርአን የወረደበት ነው። ህዝበ ሙስሊሙ በአጠቃላይ ቀኑን በዒባዳ ሌሉንም በዝክር ነው ያሳለፈው። ቀን ምግብና መጠጥ ትቶ ማታም እንቅልፉን ቀንሶ እንዲሁም ደግሞ ቀን ካላስፈላጊ ንግግሮችና ወሬዎችም ተቆጥቦ በአጠቃላይ አላህን በማስታወስ እና አላህን በመገዛት ያሳለፈበት ጊዜ ነው። በዚህ ወር ውስጥ በጣም የተለየ ዒባዳ የሚደረግበት ነው። ለይለተል ቀድርም የሚጠበቅበት ወር ስለሆነ ከፍተኛ ዒባዳ ሲያደርግ ነው ያሳለፈው። ከዛም አልፎ ደግሞ በዛሬ ዕለት ዒድ ላይ ነው የዋለው እና የዒድ በዓልን ሲያከብር ስለሆነ በአጠቃላይ ስነ ምግባር ምጡቅነት የሚታይበት የማህበራዊ ተርቢያና የግለሰብ ተርቢያ የሚከናወንበት ወር ስለሆነ እንኳን ይህንን አልፋችሁ ለዚህ ለዛሬው ዒድ ቀን ያደረሳችሁ ያን ዒድ ሙባረክ ኩሉ ዓምን ዋንቱም ቢኸይር እንላለን። ሙባረክ ሙባረክ ኩሉ ዓም ዋንቱም ብኸይር። ዶክተር አህመድ አብዱራህማን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝደንት ናቸው። ሃይማኖታዊ መልእክታቸውን ያስተላለፉልን፣ እናመሰግናለን ለመልእክታቸውና ለመልካም ምኞታቸው። ኢድ ሙባረክ የሚለውን ጣዕመ ዜማ ደግሞ ዋሽንግተን ዲሲ የሚገኘው ፈርስት ሂጅራ የሚባለው ተቋም ነው የላከልን። በጣም እናመሰግናለን። መልካም በዓል መልካም የኢድ አልፍጥር እንዲሆን እንመኛለን ለሁላችንም። በምሽቱ ከኢድ ጋር የተያያዙ ሌሎችም ዝግጅቶች አሉ። የፍቅር ልጆች ማህበር ዋና አላማ ክርስቶስን በድሃ ማገልገል ነው። ክርስቶስን በድሃ ማገልገል ስንል ከነዚህ ከወንድሞቼ አነስተኛ ለሆነው ለአንዱ እንኳን ያደረጋችሁ ሁሉ ለእኔ እንዳደረጋችሁ ነው ይላል። ሲስተር መድህን ተስፋዬ ይባላሉ። የፍቅር ልጆች የተባለ ማህበር መሪ ናቸው። በአጥበያ ኮከብ ዝግጅታችን ይቀርባሉ። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ትናንት የተጠናቀቀው ሶስተኛው ፋይናንስ ለልማት ዓለም አቀፍ ጉባኤ የጸደቀው የአዲስ አበባ የተግባር አጀንዳ ሰነድ በአይነቱ የተለየና ትልቅ እርምጃ የታየበት ነው ሲሉ ሁለት የኢትዮጵያ የመንግስት ከፍተኛ ባለስልጣናት ገልጸዋል። ስምምነቱ መሰረታዊ ለውጥ የሚያመጣና ዝርዝር የአፈጻጸም ስልቶችን የሚያስቀምጥ ነው ይላሉ። መለስካቸው አምሃ የሚኒስትሮቹን ማብራሪያ ተከታትሏል፣ የሚከተለውን ዘግቧል። ዛሬ ረፋዱ ላይ የኢትዮጵያ የገንዘብና የኢኮኖሚ ልማት ሚኒስቴር እና የኢትዮጵያ የውጭ ጉዳይ ሚኒስቴር በጋራ የጠሩትን ጋዜጣዊ መግለጫ ሁለቱ ሚኒስትሮች ማለትም አቶ ሱፊያን አህመድ እና ዶክተር ቴዎድሮስ አድሃኖም ነበሩ የመሩት። የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ እንዳሉት አዲስ አበባ ከተካሄደው ሶስተኛው የፋይናንስ ለልማት ዓለም አቀፍ ጉባኤ በፊት እንደ አውሮፓውያን ዘመን አቆጣጠር በ2002 ሜክሲኮ ሞንቲሬ እና በ2008 ካታር ጋር የተካሄዱትን ጉባኤዎች አስታውሰው የሶስተኛው ጉባኤ ያስገኘ ውጤት በስምምነት ደረጃ ከፍተኛ እንደሆነ አስረድተዋል። በዚህ ሰነድ ድህነትን ከዓለም ላይ በ15 ዓመታት ውስጥ ለማጥፋት የተደረሰ ስምምነት ብቻ ሳይሆን ይህን እንዴት ለማሳካት እንደሚቻልም ተዘርዝሯል ይላሉ አቶ ሱፊያን። የገንዘብ ምንጩ የፋይናንስ ምንጮቹም ኬት ኬት እንደሚሆኑ በዝርዝር ተቀምጠዋል። አገሮች ከሚሰበስሏቸው ታክሶች አገሮች ባጀታቸውን በስነ ስርዓት ከሚያስተዳድሩበት የደሞ አገሮች ከሚሰጡት እርዳታ የዳቅነሳን ጀምሮ የግሉ ሴክተር የአገር ውስጥም የውጭ ግል ሴክተር የተዘረዘረበት ሰነድ ስለሆነ ቃል መግባት ብቻ ሳይሆን ይሄ ቃል የተገባው ጉዳይ ተግባራዊ ማድረጊያ መሳት እና የፋይናንስ ምንጮችም በተሟላ ሁኔታ ያሉበት ነው። የውጭ ጉዳይ ሚኒስትሩ ዶክተር ቴዎድሮስ አድሃኖም በበኩላቸው የቀደሙት ስብሰባዎችና የአዲስ አበባው ስብሰባ የተካሄዱበትን የዓለም ሁኔታም መነጻጽር አለበት ይላሉ። ከአስራ ሶስት ዓመታት በፊት የነበረው የዓለም ኢኮኖሚና የፖለቲካዊ ሁኔታ ዛሬ ካለው ጋር ሲነጻጸር ኢኮኖሚ በተሻለ ሁኔታ መረጋጋት የሚታይበትና በፖለቲካው አኳያም እንደ ዛሬው ግጭቶች በየስፍራው የማይታዩበት እንደነበረ አውስተው በእነዚህ ግፊቶች ምክንያት ዛሬ የዓለም መሪዎች ወደ አዲስ ፖለቲካዊ ግንዛቤ እንደደረሱ ጠቁመዋል። ሂደቱ ላይ ከባድ ነበር። ድርድሩ 193 ሀገሮች ፍላጎት ያስቸግራል። ማጣጣም ግን ሊጣጣም ችሏል። ይሄም የሚያሳየው ዓለም ድህነትን ለማጥፋት፣ ድንቁርናን ለማጥፋት፣ ዘላቂ ልማትን ለማምጣት አንድ ቋንቋ መናገር የጀመረችበትና አሁን ዋናው ጉዳይ ይሄን ዓለም ቃል የገባውን ለወደፊት ወደ ተግባር የማስገባቱ ጉዳይ ነው የሚሆነው ማለት ነው። ዶክተር ቴዎድሮስ አክለውም የአዲስ አበባ የተግባር አጀንዳ ተብሎ የተሰየመው ይህ ፖለቲካዊ የስምምነት ሰነድ ከቀደሙት ሁለት ሰነዶች በአይነቱ የተለየ ነው ሲሉ ያስገነዝባሉ። ይህ ስምምነት ተግባራዊ መሆን ሲጀምር መሰረታዊ ለውጥ ያመጣል ይላሉ። እዚህ የጸደቀው ዶክመንት ውስጥ ዘላቂ ልማት ግቦቹ በሙሉ 17ቱ ተካተዋል። እነዚህ ሚንስ ኦፍ ኢምፕሊመንቴሽን የሚባሉትም በሙሉ ተካተዋል። መቶ ሰላሳ አራት አንቀጾች ናቸው ያሉት። ከዚህ ውስጥ ደግሞ ሀምሳዎቹ የሚቆጠሩ ሊለኩ የሚችሉ ስምምነቶች ናቸው። ከሀምሳዎቹ ውስጥ ደግሞ ሀያዎቹ በአይነቱ ይለያል ብያለሁ አደል፣ ከሞንትሬው ሀያዎቹ ጌም ቼንጀርስ ነው ያሏቸው። ማለት መሰረታዊ ለውጥ ሊያመጡ የሚችሉ ውጤቶች ያሏቸው ናቸው። ደሊቨርብልስ በሚል ነው የተቀመጡት። የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሱፊያን አህመድ በበኩላቸው ስብሰባው ለኢትዮጵያ ያለው ትርጉም በጣም ከፍተኛ ነው ብለዋል። አንደኛው በዚህ ጉባኤ የአፍሪካ ጥቅም እንዲጠበቅ ያደረገችው አስተዋጽኦ ከፍተኛ ስለነበረ ይህ አድናቆትን አስገኝቶላታል ሲሉ እንደ አንድ ዲፕሎማሲያዊ ድል ቆጥረውታል። ኢትዮጵያ በዓለም ያላት ተደማጭነት የታየበት ለመሆኑም ምንም ጥርጥር የለውም፣ ይላሉ ከአራቱም የዓለም ክፍሎች የመጡ የፖለቲካ መሪዎች፣ የቢዝነስ ሰዎች ስለ ኢትዮጵያ ያላቸው ብዙዎቹ ከሁን በፊት ያውቃሉ። የማያውቁትም የኢትዮጵያ በዓለም ላይ ያላት ተደማጭነት ምን ያህል እንደሆነ በግልጽ እዚህ የታየበት ነው። ስለዚህ ለኢትዮጵያ ያለው ትርጉሙ በጣም ትልቅ ነው። መጨረሻ ላይ እንደዚህ አይነት ስብሰባ ትልቅ ስብሰባ ከሁን በፊት ስብሰቦች አካሂደናል፣ ግን የዚህ አይነት ስብሰባ ኢትዮጵያ አካሂዳ አታውቅም። ይህ የአዲስ አበባ የተግባር አጀንዳ በመጪው መስከረም ወር ኒውዮርክ ላይ በሚካሄደው 69ኛ የተባበሩት መንግስታት ጠቅላላ ጉባኤ ላይ የ193 ሀገሮች መሪዎች ፊርማቸውን ያኖሩበታል ተብሎ ይጠበቃል። በአውሮፓውያን ዘመን አቆጣጠር በዚህ ዓመት መጨረሻ ላይ በፈረንሳይ ፓሪስ በሚካሄደው ስብሰባ ላይም ከፍተኛ ተጽዕኖ ያሳድራል የሚል ግምት አለ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአሜሪካ አሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ላለፉት ሰባት ዓመታት ካስተማርኩበት ከአዲስ አበባ ዩኒቨርስቲ ፖለቲካዊ በሆነ ውሳኔ ተባርሬ ያለሁ ብለዋል። በማህበራዊ ሳይንስ ዲፓርትመንት የፍልስፍና መምህርና የፖለቲካ ተንታኝ ዶክተር ዳኛቸው አሰፋ የዩኒቨርሲቲው አስተዳደር ኮንትራቴ እንዲታደስ ላቀረብኩት ይፋ ጥያቄ ይፋ ምላሽ አለመስጠቱም ይህንኑ የሚያጠናክር ነው ብለዋል። ዩኒቨርሲቲው በዚህና ዶክተር መረራ ጉዲናን በሚመለከተው ተመሳሳይ ጉዳይ ላይ ምንም አይነት ምላሽ አልሰጠም። እስክንድር ፍሬው ተከታዩን ዘገባ ልኳል። በአሜሪካ ቦስተን በሚገኝ ዩኒቨርሲቲ የፍልስፍና መምህር የነበሩት ወደ ኢትዮጵያ ከተመለሱ በኋላም በዚሁ ዘርፍ በአዲስ አበባ ዩኒቨርሲቲ ያስተማሩት ዶክተር ዳኛቸው አሰፋ ለወራት ከዚሁ ስራቸው ርቀዋል። በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ያስተማሩት ላለፉት ሰባት ዓመታት ነው። ተቃዋሚ ፓርቲዎች በሚያዘጋጇቸው የተለያዩ መድረኮች የሚገኙት፣ በመገናኛ ብዙኃን የሚጽፉት የሚናገሩት ዶክተር ዳኛቸው በኢትዮጵያ በስልጣን ላይ የሚገኘውን ፓርቲና መንግስት በመተቸት ይታወቃሉ። የአዲስ አበባ ዩኒቨርሲቲ ከፍተኛ አስተዳደር ከስራ ካባረራቸው ወራት መቆጠራቸውን የሚገልጹት እኚሁ ምሁር ምክንያቱም ይሄው የፖለቲካ አቋማቸው እንደሆነ ያብራራሉ። ከአዲስ አበባ ዩኒቨርሲቲ ከተባረርኩ ወደ ስምንት ወር ሆኖኛል። ደሞዜም ከቆመ ስምንትና ዘጠኝ ወር ነው። ሰው ስምንት ወር እንበለው በትክክል እንደዛ ነው የሆነው። ምንድን ነው በትክክል የተፈጠረው? ዶክተር ዳኛቸው ደብዳቤ የደረሰዎት ከዚህ በኋላ አቁሙ የሚል የሆነው ምንድነው? ነው አንድ ሰው ስልሳ አመት ሲሞላው የጡረታ ማራዘሚያ፣ የስራ ማራዘሚያ ጊዜ ይጠየቃል። ጠየቅኩ። ፕሬዚዳንት አድማሱ ጸጋይ እና አብረዋቸው ያሉት ሹመኞች አንሰጥህም አሉ። መቼ ነበር የጠየቁት የጡረታ ማራዘሚያ? መቼ? የዛሬ ስምንት ወር ያህል ነው የጻፉት ደብዳቤ። ፎርማሊ ለቀረበ ደብዳቤ እነሱም ፎርማል የሆነ መልስ አልሰጡም። እንደውም ከሶስቱ በይፋ ለቀረበው ደብዳቤ ይፋ የሆነ መልስ አልሰጡም፣ ይፋ የሆነ መልስ አልሰጡም፣ እስካሁን ድረስ አልሰጡኝም። ግን በሬዲዮ ቀርቦ ፕሬዚዳንቱ ቫይስ ፕሬዚዳንቱ ቀርበው ሁለት አስተማሪዎች እንደማይታደስላቸው የራሳቸውን ምክንያት አቅርበዋል። ያው መተካከ ዶክተር አድማሱና ዶክተር ጀሎ ኦመር ናቸው ኦመር ናቸው እና የመተካካት ጉዳይ አንስተዋል እኛን ሊተካ የሚችል አስተማሪ እንደተዘጋጀ አንስተዋል። በሙሉ ይሄ ከእውነት የራቀ ነው። ዲፓርትመንቱም ጽፎላቸዋል የሶሻል ሳይንስ ዲኑም ጽፎዋል። ስለ ራሴ ባወራ እኔ እንደማስፈልግ የዶክተር መራራም እንደዛው ነው። እና እነሱ ግን በራሳቸው ፍላጎት እኔም በበኩሌ በሚገባኝ ምክንያት ነው የተከለከል ነው የፖለቲካል አቋ ብሎ ወሰዱት ወደዛ ይመጡበታል ዶክተር ዳኛቸው ለምሳሌ የዶክተር መረራን ደብዳቤ አይቸዋለሁ ዶክተር ካሳሁን ብርሃኑ የፖለቲካ ሳይንስ ና አለም አቀፍ ግንኙነት ትምህርት ክፍል ዲን የነበሩት የእኛን ጥያቄ ወደ ጎን በመተው የዶክተር መረራን ኮንትራት ላለማደስ የተወሰነው እርምጃ ትክክል አይደለም በሚል የጻፉትን ደብዳቤ አይቻለሁ በእርስዎም በኩል የእርሶ የትምህርት ክፍል ሀላፊ እና የሶሻል ሳይንስ ኮሌጅ ዲን ተመሳሳይ ደብዳቤ ለዩኒቨርስቲው ጽፈዋል ነው እያሉኝ ያሉት? ጽፈዋል እምልህ። በዩኒቨርስቲውም ደንብ ምንድን ነው፣ ዲፓርትመንቱ ከፈለገህ ለኮሌጁ ጽፏል፣ ኮሌጁ ካጸደቀልህ ለሹመኞቹ ይጻፋል። ይሄ ተደርጓል፣ ምንም ነገር የለም። ዲፓርትመንቱ እንደሚፈልገኝ ደጋግሞ ጽፏል። ዲኑም ስብሰባ አካሂደው ኮሌጁን አጸድቀው ልከዋል። እነሱ ግን ይህን መከተል አልፈለጉም እና ይሄ ነው የሆነው። አስተማሪ እንደሌላቸው በእኔ በኩል ብነግርህ ምንድን ነው አሁን ሜታፊዚክስ የሚያስተምር ጠፍቶ ቸርመኑ ለምኖኝ አስተምር ያሉ፣ ሊቀመንበሩ ማለት ነው፣ ሊቀመንበሩ ማለት ነው። አሁንም የተሟላ አይመስለኝም። ያ መቼ ነው ይሄ የሆነው? ለምሳሌ አቁመው፣ ለምን ያህል ጊዜ ከስራ ውጭ ሆነው ቆዩ? ከዛ መቼ ተጠየቁ? አሁን ይኸው ገና ያለፈው ሳምንት እኔ የጨረስኩት አስተምሬ፣ ሌላም ቦታ እንዲሁ በጎን አስተምሬ፣ ያለው ሰው ስለሌለ ማለት ነው። አሁን ጥያቄው ሰው አለ ሰው የለም አይደለም እኔ ደጋግሜ ተናግሬያለሁ። ዲፓርትመንቱ ውስጥ ክህሎት ያላቸው መምህራን አሉ፣ ይሄንን አልክድም። ግን የስፔሻልቲ የስፔሻሊዜሽን ልዩነት አለን። በጠቅላላ ያሉት አፍሪካን ፊሎሶፊ ነው የተማሩት። ወስተርን ፊሎሶፊ ተምሮ ፒኤችዲ ይዞ የመጣሁት እኔ ብቻ ነኝ። አሁን የፒኤችዲ ፕሮግራም እንከፍታለን በሚሉ ጊዜ ሁለት ስትሪም አለው። አንድኛው አፍሪካን ፊሎሶፊ ነው፣ አንድኛው ወስተርን ፊሎሶፊ ነው። ሁለት ዘርፍ አለው። ሁለት ዘርፍ አለው። አሁን ከህንድ ወይ ከዛ ወይ ከዚህ ፈልገው ካላመጡ ያንን የሚሞላ የላቸው። ይህም በጽሁፍ ቀርቦላቸዋል። ይህ እኮ አሁን ምን የሚያጨቃጭቅም አደለም ነገሩ ነው ምን ግን ፖለቲካል ውሳኔ ነው የተካሄደው። አልፈለጉም። ደግሞ ይገባኛል ለምን እንዳልፈለጉ። ካልፈለጉ ደግሞ እኔ ፍርድ ቤት እየሄድኩኝ አማላጅ እየሄድኩኝ አስተማሪነት ጽፌያለሁ ከዚህ በፊት ክቡር የሆነ ስራ ነው ክቡር የሆነ ሙያ ስለሆነ ማንንም አለምንም እንደውም ሰባት አመት እንዳስተምር እንዴት እንደፈቀደልኝ ስርአቱ ገርሞኛል። የዛ ተጠቃሚ ሆኜ ከጓደኞቼ ጋራ ጥሩ ጥሩ ተማሪዎች አፍርቻለሁ። ዘገዩ ነው ነው የምለው እኔን ለማባረር ጥሩ ተማሪ እንዳላወጣ። የዛሬ ሶስት ዓመት ቢያባሩ ኖሮ በጣም አዝድ ነበር። ዛሬ አላአዝድም እምልሃሉ። የዩኒቨርሲቲው አስተዳደር ከስራ ያባረራቸው ከመማር ማስተማሩ ሂደት ጋር በተያያዘ ግምገማ አለመሆኑን ዶክተር ዳኛቸው እርግጠኛ ናቸው። አካደሚክ ውሳኔ ቢሆን ኖሮ ችሎታ የለም፣ በደንብ አታስተምረም፣ ይሄን አላረግክም፣ ይሄን አልጻፍክም፣ የምትረባ አደለም። ይሄ አደለም እኮ ነገሩ ለዚህ እኮ ነው ወረቀት ላይ ጽሑፍ ማስፈር የፈሩት ዳኛቸው በዚህ በዚህ ምክንያት ኮንትራትን አናድስም የምትል ወረቀት መስጠት ያልፈለጉት አንድ በዚህ ነው። ሁለት ደግሞ የንቀት ነው። ማን አለብኝ ነው። ሰው ስቲ ፎርማሊ የገባ ደብዳቤ በዲፓርትመንት የቀረበ በዲን የቀረበ ደብዳቤ መልስ አይጽፍም ሰውየው የቱን ያህል ምክንያቱም የጠነከረ የፖለቲካ ወዳጅነት አለኝ ካስተዳደሩ ከገዢዎቹ ጋር ከሚል እኔ ትምክህት ነው ብዬ ምነው ማን አለብኝነት ነው እንጂ፣ እንዴት አንድ ሰው ሰባት ዓመት ሰርቼ ወረቀት አይሰጠኝም በናት በተሰናብተሃል የሚል ወረቀት አይሰጥም። አልተሰጠኝም እስካሁን ድረስ። ዶክተር መረራ ጉዲናን በተመለከተው በትናንትናው ዘገባ ጭምር እንደተገለጸውም የአዲስ አበባ ዩኒቨርሲቲ አስተዳደር በጉዳዩ ላይ ምላሽ አልሰጠም። በአካል ጭምር በመሄድ ምላሽ ለማግኘት ያደረግኩት ጥረትም አልተሳካም። ዩኒቨርሲቲው ተጨማሪ ምላሽ እንደማይሰጥም አካዳሚክ ምክትል ፕሬዚዳንቱ ዶክተር ጄሎ ኡመር በጸሐፊያቸው በኩል አሳውቀውኛል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኬንያ ዋና ከተማ ናይሮቢ የዩናይትድ ስቴትሱን ፕሬዚደንት ባራክ ኦባማ ለመቀበል ከፍተኛ ዝግጅት በማድረግ ላይ ነች። ሚስተር ኦባማ ፕሬዚደንት ከሆኑ በኋላ የአባታቸውን የትውልድ ስፍራ ሲጎበኙ የመጀመሪያቸው መሆኑ ነው የአሁኑ ጉዞአቸው። ጌብ ጃስሎ ያጠናቀረው ዘገባ አለ። ከናይሮቢ ሰሎሞን ክፍሌ ያቀርበዋል። ከፕሬዚደንቱ መምጣት በፊት ከተማይቱ ናይሮቢ እየተዋበች ነው። በማስዋቡ ታላቅ ፕሮዤ ውስጥ ጎዳናዎችን ማጽዳት አንደኛው ነው። ማጽዳት ብቻም ሳይሆን የተበላሹት እየተጠገኑ ናቸው። የትራፊክ ማከፋፈያ መስመሮች ቀለም ይቀባሉ። በመንገዶቹ ግራና ቀኝ አበቦች ሲተከሉ ይታያል። በዋና ከተማዋ ውጪም በየህንፃው ላይ የሴኪሪቲ ካሜራዎች እየተተከሉ ነው። በከተማዋ ምክር ቤት ውስጥ የአካባቢ ደህንነት ጥበቃ ሹማ ሊኦያኬ ኦምቢስ ይባላሉ። እነዚህ ሁሉ ጥረቶች ለአንድ አገር ጎብኚ ከሚደረግ አቀባበል በላይ ናቸው ይላሉ ባለሥልጣኗ። ለናይሮቢ በተለይም የአካባቢውን ደህንነት ለመጠበቅ ከሚሰጥ አገልግሎት አንጻር ካየነው በአሁኑ ወቅት የሚካሄደው እንቅስቃሴ የአሜሪካው ፕሬዝዳንት በመምጣታቸው ምክንያት ብቻ የሚደረግ አይመስለኝም። አብዛኞቹ የእነዚህ ማሻሻያ እቅዶች አሁን ሳይሆን የፕሬዝደንቱ ጉብኝት ይፋ ከመደረጉ በፊት የወጡና የእርሳቸው መምጣት ሲቃረብ እንዲፋጠን የተደረጉ እንጂ አዲስ አይደሉም፣ ምስሉም የከተማዋ ምክር ቤት ባለሥልጣን አስረድተዋል። ከአራት ሚሊዮን ሕዝብ በላይ የሚኖርባት የናይሮቢ ከተማ በርካታ ፈተናዎች አሉባት። መንገዶቿ በትራፊክ የተጨናነቁ ናቸው፣ ድህነት ተንሰራፍቶባታል። እነዚህ ሁሉ ችግሮች ደግሞ ሕንፃና መንገዶችን በትንሽ ቀለም በማስጌጥ ብቻ የሚወገዱ አይደሉም። ብዙሃኑ ኬንያውያን ናይሮቢን የሚያውቋት ሕዝቦቿ ለሥራ ሲጣደፉ የሚታዩባት ሆና ነው። እርግጥ አንዳንድ እድሳት ያስፈልጋታል። የዩናይትድ ስቴትሱ ፕሬዚደንት ሁሉንም ስፍራ ተዘዋውረው ማየት ባይችሉም፣ ማንኛውም ለማሻሻል የሚደረግ ጥረት ግን ጠቃሚ መሆኑን ብዙዎች ይስማሙበታል። እድሳት ጥሩ እንጂ መጥፎ ነገር የለውም ባይናቸው። ጄምስ ኦንያንቻ የከተማዋ ነዋሪ ነው ከተማዋን ለመጎብኘት ለሚመጡ እንግዶች ይበልጥ ንጹሕ አድርገው ለማሳየት ይፈልጋሉ። የእኔ ምኞት ግን አሁን እያደረጉ እንዳሉት ቀጥለው እንዲዘልቁ ነው። እንደ ቀድሞው ንጹሕና ውብ ሆነን መኖር እንፈልጋለንና በዚሁ ቀጥሉ ነው የምንላቸው፣ ነው ያለው። ተማሪ ጃኪም አስተያየቷን አጋርታለች። ለአሁኑ ጥሩ ይዘዋል፣ ምክንያቱም መንገዶችና ሌሎች መገልገያዎችን እየሰሩ ነው። እጅግ በጣም ድንቅ ስራ እየሰሩ ይመስለኛል። ሁሉም ግን የከተማዋ ምክር ቤት እየሰራ ባለው ተደሳች ነው ማለት አይደለም። አንዳንዶች ለፕሬዚደንቱ ጉብኝት ሲባል የሚጠፋውን ገንዘብ ለሌላ ጠቃሚ ጉዳይ መዋል በተሻለ ነበር ይላሉ። ጡረተኛው ወታደራዊ መኮንን ሳይመን ጋንጋ የናይሮቢ ከተማ ኮሚሽነር እንዳሁን ሁሉ ቀደም ሲልም መስራት ነበረባቸው አሁን ሙከራቸው ሁሉ ጊዜያዊ ጥገና ለማድረግ ነው። በዚህም መጠነ ሰፊ ገንዘብ ያባክናሉ። ይልቅስ ሕዝቡ የሚፈልገው የኑሮ ደረጃቸው በጣም ዝቅተኛ የሆኑ ዜጎች የሚኖሩባቸውን የማታሬ ወይም ዋኔንቺ አካባቢዎች እንዲሻሻሉ ነው። ገንዘቡ እነዚህ አካባቢዎች ደረጃቸውን እንዲያሻሽሉበት ለነርሱ ቢሰጥ በተሻለ ነበር ብለዋል። ሚስተር ኦባማ ሐምሌ 13 2007 ዓ ም ወደ ናይሮቢ የሚሄዱት በዓለም የንግድ ሥራ ፈጠራ ጉባኤ ላይ ለመገኘት ነው። ጉብኝታቸው አጭር እንደሚሆን ቢገመትም ውጤቱ ከሄዱ በኋላ ለረጅም ጊዜ ይቆያል የሚል ተስፋ እንዳላቸው የከተማዋ ነዋሪዎች ይናገራሉ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭት ነው። እስከ አራት ሰዓት ድረስ አብረናችሁ እንቆያለን። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አጥቢያ ኮከብ ይቀጥላል። ግርማይ ገብሩ እንግዳ ይዞ ቀርቧል። በዛሬው የአጥቢያ ኮከብ ዝግጅታችን አንዲት እንግዳ ጋብዤላቸዋለሁኝ። እንግዳችን ማን ይባላሉ? ምንድን ነው የሚሰሩት? አሁን የት ነው ያለ? ነው ራሳቸውን ያስታውቁኛል። ሲስተር መዲን ተስፋይ የፍቅር ልጆች ማህበር አባል ነኝ። ማህበራችን በካቶሊካዊት ቤተክርስቲያን ስር የሚተዳደር ማህበር ሆኖ በ19ኛ ክፍለ ዘመን በፈረንሳይ ሀገር በቅዱስ ቪንሰንት እና በቅድስት ሉዊዝ በሚባሉት ሁለት ቅዱሳን የተጀመረ ማህበር ነው። መቼ ነው እዚሁ ኢትዮጵያ ውስጥስ አገልግሎት መስጠት የጀመረው? በኢትዮጵያ 1927 በአውሮፓውያን አቆጣጠር በአዲስ አበባ ከተማ ነው የመጀመሪያ ቤቱን የከፈተው ስራውንም የጀመረው። በአሁኑ ግን በስድስት ክልሎች ውስጥ እየሰራን እንገኛለን። 14 ቤት ነው ያለን ጠቅላላ በዚሁ መቀለ ከተማ ውስጥ ባለንበት የምትሰሩት ስራ ምንድን ነው? ህብረተሰቡን እንዴት ነው የምታገለግሉት? ይህንን ይንገሩኝ። የፍቅር ልጆች ማህበር ዋና ዓላማ ክርስቶስን በድሃ ማገልገል ነው። ክርስቶስን በድሃ ማገልገል ስንል ከነዚህ ከወንድሞቼ አነስተኛ ለሆነው ለአንዱ እንኳን ያደረጋችሁ ሁሉ ለእኔ እንዳደረጋችሁ ነው ይላል። ይህንን ዓላማ መሰረት በማድረግ በክልላችን በትግራይ በ1973 የነበረው የመጀመሪያ ድርቅ መሰረት በማድረግ ከመንግስትና ከካቶሊካዊት ቤተክርስቲያን በተደረገልን ጥሪ መሰረት ሲስተሮች እዚህ ላሉት ለተጎዱ ወገኖች ጉዳታቸውን ለመቀነስ ለማገዝ ነው መጀመሪያ ወደዚህ የመጡት። ጠቅላላ አራት ቤት ነው ያለን፣ ሁለት መቀሌ አለ፣ አንድ ኢሮብ፣ አንድ በማጨው ያው ራያ ነው ያለው። በዚህ ቤቶች ስር ትልልቅ 14 ፕሮጀክቶችን እናንቀሳቀሳለን። የተወሰኑትን ለመግለጽ ያክል በጤና ዘርፍ አንድ ጤና ጣቢያ አለን። አንድ ደግሞ ልዩ የአይን ህክምና አገልግሎት የሚሰጥ ስፔሻላይዝድ የአይን ህክምና አለ። እዚህ መቀሌ ውስጥ ነው መቀሌ ውስጥ እና በኢሮብ ውስጥ ነው ያለው እና በሁለቱም የጤና ማዕከላት ከተለመዱት ዋና ስራዎች ተጨማሪ ከኤች አይ ቪ ቫይረስ ጋር ለሚኖሩት ወገኖቻችን የኤች አይ ቪ መከላከያ እና መቆጣጠሪያ ፕሮግራሞች አሉን። ከምክር አገልግሎት ጀምሮ ራሳቸው እንዲችሉ ደግሞ የሚሰጡ የስልጠናና የብድር አገልግሎት አሉ። ጠቅላላ በዚህ በጤና ዘርፍ ከ140 ሺህ አካባቢ የሚሆን ህብረተሰብ በየአመቱ እየተጠቀመ ነው። የትምህርት ዘርፍ ካየን ሶስት መዋለ ህጻናት እና አንድ የአንደኛ ደረጃ ትምህርት ቤት አለን። በዛ ስር ደግሞ ወደ ስምንት መቶ የሚሆኑ ህጻናት፣ ወጣቶች እየተማሩ ይገኛሉ። በተለያዩ ችግሮች ውስጥ ላሉት ሴቶች የገቢ ምንጫቸው እንዲያድግ ስልጠናና የብድር አገልግሎት እየሰጠናቸው ነው። ምን አይነት ስልጠና ነው የሚሰጣቸው? መጀመሪያ መጀመሪያ ጠቅላላ ስልጠና ይሰጣቸዋል። በተለይ በቢዝነስ ለሚሰማሩት ሴቶች ማለት ነው። ከተሰጣቸው በኋላ እነሱ ያዋጣኛል ብለው የሚመርጡት የስራ ዘርፍ እንዲገቡ የብድር አገልግሎት ይሰጣቸዋል። የቅድና የስፌት ስልጠና፣ የሳሙና ስልጠና አለ የምግብ አሰራር ስልጠናዎችንም የሚወስዱ ልጆች አሉ። ትኩረታችን ግን የገቢ ምንጫቸው የሚያጠናክሩበት ዘርፍ ላይ እንዲሰሩ ነው። ማህበራችሁ ቤት ለሌላቸው ቤት እየሰራ መጠለያ እንደሚሰጥም ስምቼ ነበር። እንደዛ ነው። ቤት ለሌላቸው በተለይ ሴት ልጆችን ማለት ነው። በፊት መሬት በነፃ እየተቀበለ ከመንግስት ቤት ይሰራ ነበር። አሁን ግን ኮንዶሚኒየም ቤቶች ከመንግስት እየገዛ ቀጥታ በስማቸው አዛውሮ ከነካርታው ነው የሚያስረክባቸው። እስካሁን ወደ ሶስት ሺህ የሚሆኑ ሴቶች የራሳቸው ቤት እንዲያገኙት አድርጓል። ማህበሩ ሌላ የምንሰራው ስራ በጎደና እና በአስቸጋሪ ሁኔታ ለሚኖሩ ሕጻናት እና ወጣቶች ሙሉ የትምህርት እገዛ ይደረጋል፣ የምግብ እገዛ ይደረጋል። ቤተሰብና መጠለያ ለሌላቸው ደግሞ የመጠለያ አገልግሎት አለን። ቤተሰቦቻቸውና በዚህ ስራ ያግዙናል ብለን ከምናምናቸው ሰዎች ጋር በመስራት ለውጥ እንዲኖራቸው እነዚህ ልጆች እገዛ ነው የሚደረግላቸው። በምናደርገው አገልግሎት ደግሞ አላፈርንም፣ ብዙ ውጤት እያየን ነው። ሌላ የምንሰራው ስራ ምንድን ነው? በችግር ምክንያት ትምህርታቸውን መቀጠል ለማይችሉ ሴቶች፣ በተለይ ከገጠር አካባቢ ለሚመጡ ሴቶች ሆስቴል ሰርተን አዘጋጅተናል። በዚህ ሆስቴል ደግሞ የሚያስፈልጋቸው ጠቅላላ ወጪ ራሳችን በመሸፈን ትምህርታቸው እንዲቀጥሉ በጥሩ ስነ ምግባር እንዲታነጹና እንዲያድጉ መንፈሳዊ ትምህርትም ጭምር እናስተምራቸዋለን። ሌላ ደግሞ ለአረጋውያንና ና ለአካል ጉዳት ላላቸው ሰዎች፣ ማንም ጠያቂ ለሌላቸው፣ በጣም ለተጎዱት በየወሩ የገንዘብ እርዳታ ይደረግላቸዋል። ይህንን እገዛ ለማድረግ ማህበሩን ማን ነው የሚያግዘው? እርዳታውን ከየት ነው የምታገኙት? እርዳታው የምናገኘው ከውጭ ነው። አብዛኛው ሁሉም እርዳታ የሚገኘው ከውጭ ነው። እስኪ እንተዋወቅ። ስሜን ፍሬም ካሳ ይባላል። ያደኩት እዚህ ፕሮጀክት ነው። ከጎዳና ተዳዳሪነት አውጥቶ ነው እዚህ ያስገቡኝ። ይሄ ለእኔ ቤቴ ነው። አባትና እናት የለኝም። ሕጻንነት ጊዜ ነው የተለዩ ያለፈው መጥፎ ባህሪን ትቼ የራሴን የምለው ስብእና እንዲኖረኝ ለእኔ ሁሉም ነገር ነው ያደረገልኝ። ኦርጋኒስት ነኝ። ኪፖርድ እጫወታለሁ እሱም ደግሞ ዲቨሎፕ ያደረግኩት እዚህ ነው። እዚህ አባጋሪ ሚካኤል ፕሮጀክት ሙዚቃ ከጨረስኩ በኋላ ደግሞ አርት ኮሌጅ ጆይን እንዳደርግ ነው ያስተላለፉኝ፣ እና እዛ ገብቼም ደግሞ ተመርቄ አሁን ወደ ዩኒቨርስቲ ነው ማምራው ቀጣይ አመት። ስለዚህ አሁን ይህንን ማህበር እንዴት ነው የምትገልጸው? እናት እንዴት ነው የምትገልጻት ነው የምትለኝ አትገለጽም። ኩናት ሁሌም ይሄ ለእኔ ሁሉም ነገሬ ነው። ምክንያቱም ስብእናዬ፣ ምንነቴ ሁሉም ነገሬ ነው። አንድ ወጣት አለዚህ ዚህ ማንልበል ተንክረዳ ይባላል እስኪ መንክር ደግሞ እስኪ ንገረኝ፣ መቼ ነው እንዴት ነው ከዚህ ድርጅት ጋር የተዋወቅከው? በ1997 የመንግስት ትምህርት ቤት በትምህርታቸው ጎበዞቹ ነው፣ ግን በአጋጣሚ ፍላጎታቸው ማሟላት ማይችሉ አባታቸው ወይ እናታቸው የመትባቸው ተብሎ ተማሪ አንድ ተጠርቼ ነው የገባው። የህይወት መሰናክሎች እንዴት ማለፍ እንደሚችል ራሴን እንዴት እንደሚችል ጥሩ ጥሩዎች ነገር አደግሁ ያው አሁን ደብረ ብርሃን ዩኒቨርሲቲ የሲቪል ኢንጂነሪንግ እየተማርኩ ነው። የሚገኘው ኬለ መሀሪ ይባላል። እዚህ ያደግም ከወንድሞቼ ጋር እኔ አሁን የአንደኛ ዓመት የማይክሮሊንክ በአኤስ ተማሪ ነኝ። እዚህ ነው ያደግኩት። ምንም ነገር አልነበረኝም፣ ግን እዚህ ውስጥ ስገባ መጀመሪያ ያገኘሁት ነገር ቢኖር ፍቅር ነው። እኛ ታግዘን ለምን አናግዝም በሚል አሁን በቅርቡ የምንሰራው ነገር አለ። ቲሸርት አሳትመን በራሳችን ምክንያት እንሰራለን እንጂ አንለምንም መኪና አጥመን ጫማ ወልለን ቢሆን ብር አግኝተን ለመርዳት ነው። እንግዲህ ሲስተር መድን በመጨረሻ አካባቢ የሚያስተላልፉት መልእክት ካለ ልባችን ከሰፋ ፍቅር ካለን እና ለሌላ የምናስብ ከሆነ እግዚአብሔር የሰጠን ትንሽ ነገር አይደለም። አንደኛ ጤና ሰጥቶናል። ከጤናም ባሻገር ደግሞ ለሌሎች እንድንተርፍ ብዙ ነገር በገንዘብም ይሁን በማቴሪያልም ይሁን እግዚአብሔር ብዙ ነገር ሰጥቶናል እና ከሰጠን ለሌላ ለመስጠት እንሞክር፣ እንለማመደው። መልካም ተግባር በተለይ ለተረሱት፣ ለተጎዱት ሰው ለማይጠይቃቸው የእግዚአብሔር ወገኖች እናግዝ፣ እንተጋገዝ ነው ማለት የምፈልገው። ሲስተር መድህን ተስፋይ፣ እንዲሁም ወጣቶች መንክር ኤፍሬምና ሚካኤል ቆይታችን፣ በጣም ነው የማመሰግናቸው። እግዚአብሔር ይስጥልኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ። ቀጣዩ ፕሮግራም ደግሞ አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨንቆ ያቀርባል። ኢትዮጵያ ለዓመቱ ምርጥ የጎብኚዎች መዳረሻነት ተመረጠች። የኢትዮጵያን የውሃ መሠረተ ልማት ዘመናዊ ለማድረግ የ81 ሚሊዮን ዩሮ ብድር እንደሚሰጣት ታወቀ። ከእስር የተፈታ ጋዜጠኛ እንደገና የመታሰር ስጋት እንዳለው ገለጸ፣ የሚሉት ርዕሶች ነው። ዛሬ የምንመለከተው ደይሊ ሜይል የተባለው በብሪታንያ የሚታተም ጋዜጣ ድረገጽ ኢትዮጵያ የዓመቱ ምርጥ የጎብኚዎች መዳረሻ ተብላ እንደተመረጠች ገልጾ እንግዲህ አማርኛን ብታቀላጥፉ ይሻላል ሲል ለፈገግታ ያህል አስፍሯል። ለውድድር የቀረቡት ሀገሮች ሰላሳ አንድ ሲሆኑ ኢትዮጵያ ከሁሉም ልቃ አንደኛ ሆናለች። የአውሮፓ ጉብኝትና የንግድ መማክርት ኢትዮጵያን የዓመቱ ምርጥ የጎብኚዎች መስህብ ብሎ ሲሰይም በዩኔስኮ ማለትም በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት በዓለም ቅርስነት የተመዘገቡትን ድንቅ ቅርሶች በመጥቀስ ማድነቁን ዴይሊ ሜይል ጠቅሷል። እጹብ ድንቅ የሆነ የተፈጥሮ ውበት፣ ቀልብ የሚስብ መልክዓ ምድራዊ አቀማመጥና ጥንታዊ ባህሏን እንደ አብነት ጠቅሷል። አምና በጎብኚዎች መስህብነት ምርጥ ተብላ የተሰየመችው ዚምባብዌ ነበረች። የጎብኚዎች ፍሰት ለድህነት ቅነሳ፣ ለአካባቢው ህብረተሰብ እድገትና ለኢኮኖሚ ነጻነት የሚረዳ ፍቱን ስትራቴጂ እንደሆነ ዘገባው ጠቅሷል። ኢትዮጵያ በያዝነው ዓመት ከጎብኚዎች የሚገኘው ገቢ ሶስት ቢሊዮን ዶላር እንዲደርስ የማድረግ እቅድ አላት። አቻምና ከጉብኝት የተገኘው ገቢ ሁለት ቢሊዮን ዶላር እንደነበር ዴይሊ ሜይል ገልጾ እቅዷ ከተሳካላት ኬንያንና ታንዛኒያን የመሳሰሉት በምስራቅ አፍሪካ የበላይነት ቦታ ይዘው የቆዩትን ሀገሮች መገዳደር ትጀምራለች ይላል። ባለፈው አስርተ ዓመት ውስጥ ወደ ኢትዮጵያ የሚገቡት ጎብኚዎች ቁጥር በዓመት በ12 ከመቶ ከፍ እያለ ሄዶ ባለፈው ዓመት 600 ሺህ ደርሷል። የያዝነው ዓመት ሲያበቃ የጎብኚዎች ቁጥር አንድ ሚሊዮን እንዲደርስ የማድረግ እቅድ አለ። ኢትዮጵያ ከረሃቡ ዘመንና ከቀይ ሽብር ፍጅት ወጥታ ወደ ሁለንተናዊ ለውጥ እንደተሸጋገረች አዲስ አበባ ላይ በጉልህ ይታያል። እያበበች በመሄድ ላይ ያለችውን ከተማ ሰንጥቆ የሚዘረጋው የቀላል ባቡር መጓጓዣ በመጪው ዓመት አገልግሎት ላይ ይውላል። ከሰሐራ በመለስ ካሉት የአፍሪቃ ሀገሮች እንዲህ አይነት የመጓጓዣ መረብ የሚኖራት ኢትዮጵያ ብቻ ናት ሲል ደይሊ ሜይል ላይ የወጣው ጽሑፍ አስገንዝቧል። የአውሮፓው የጉብኝትና የንግድ ካውንስል ኢትዮጵያን በዓመቱ ምርጥ የጎብኚዎች መዳረሻነት ሲመርጥ ድንቅ የሰው ልጅ ቅርሶች ያላቸውን ቦታዎች በጥሩ ሁኔታ ለመያዝ መቻሏን አሞግሷል። የጥንታዊቷ ኢትዮጵያ ማዕከል የነበረችውን አክሱም ከተማ ፍርስራሾች በ16ተኛና በ17ኛ ምዕተ ዓመታት የኢትዮጵያ ነገሥታት መኖሪያ የነበረው የፋሲል ግንብን፣ የሀረሩን ጀጎል፣ በ13ተኛው ምዕተ ዓመት የተሠራውን 11 ከአለት ተጠርበው የተገነቡ አብያተ ክርስቲያን ያቀፈውን ላሊበላን፣ የኮንሶ ባህላዊ የሆነ መልክዓ ምድራዊ አቀማመጥን፣ ሉሲን ወይም ድንቅነሽን የመሳሰሉ የቅድመ ሰው ቅሪተ አካሎች የተገኙበት ታችኛው የአዋሽ ሸለቆን እንደ ምሳሌ ጠቅሷል። ኢትዮጵያ ከኬንያና ከታንዛኒያ የተለየ ለጎብኚዎች የምታቀርበው ቅርስ ታሪኳና ባህሏ ነው ሲሉ የአይርላንድ ተወላጅ የጉብኝት አስተባባሪ ቶኒ ሂኪ ማስረዳታቸውን ድረገጹ ጠቁሟል። አዲስ አበባ ሲካሄድ የሰነበተው ሦስተኛው ገንዘብ ለልማት ጉባኤ በ17 የልማት ግቦች ላይ ተስማምቷል። የተስማሙባቸው ነጥቦች ረሃብንና ድህነትን ማጥፋት፣ የጾታ እኩልነት ማክበር፣ የአየር ንብረት ለውጥን መቋቋምና የትምህርት ይዘትን ማሻሻል የሚሉት እንደሚገኙባቸው አሶሺትድ ፕሬስ የዜና አገልግሎት ዘግቧል። ይህ ስምምነት ለሁሉም ዘላቂነት ያለው መጻኤ ዕድል በመገንባት ረገድ ወሳኝ የሆነ አንድ እርምጃ ወደፊት ነው ለዘላቂ ልማት የሚያስፈልገውን ገንዘብ ለማግኘት የሚቻልበት ዓለም አቀፍ ማዕቀፍን ያቀርባል። በአዲስ አበባው ጉባኤ የተገኘው ውጤት ማንንም ወደ ኋላ የማይተው ዘላቂ ልማት ለማምጣት በአዲስ መንፈስ የተነሳሳ የዓለም አቀፍ አጋርነት መሰረት ይሆናል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን መናገራቸውን አሶሽትድ ፕሬስ የዜና አገልግሎት ጠቅሷል። አንዳንድ የረድኤት ድርጅቶች ግን ጉባኤው የተባበሩት መንግስታት ድርጅት የግብር ክፍያ አካል ለመፍጠር ባለመቻሉ ማዘናቸውን ገልጸዋል። አክሽን ኤድ የተባለው የሬዲኤ ድርጅት በማደግ ላይ ያሉት ሀገሮች ግብር በማይከፍሉት ወገኖች ምክንያት በየአመቱ በቢሊዮኖች ዶላር የሚቆጠር ገንዘብ እያጡ ናቸው፣ ፍትሕ በጎደላቸው ዓለም አቀፍ የግብር ህጎችም እኩል ድምፅ አያገኙም ሲል እንደነቀፈ አሶሺየትድ ፕሬስ የዜና አገልግሎት አውስቷል። ብሉምበርግ የዜና አገልግሎት በዘገበው መሰረት የአውሮፓ የልማት ባንክ፣ ፈረንሳይና ኢጣሊያ ኢትዮጵያ የውሃ መሰረት ልማቷን ዘመናዊ ለማድረግ የሚያስችላት የ81.4 ሚሊዮን ዶላር ብድር ያቀርቡላታል። የአውሮፓ የልማት ባንክ 40 ሚሊዮን ዩሮ ለኢትዮጵያ ያበድራል። የፈረንሳይ የልማት አገልግሎት 20 ሚሊዮን፣ የኢጣሊያ የውጭ ጉዳይና የዓለም አቀፍ ትብብር ሚኒስቴር ደግሞ 15 ሚሊዮን ዩሮ ለኢትዮጵያ ያበድራሉ። ተጨማሪ 6.4 ሚሊዮን ዩሮ በልገሳ መልክ እንደሚሰጣት የአውሮፓ የመዋለንዋይ ባንክ ገልጿል። የኢትዮጵያ ኢኮኖሚ ከአፍሪካ እጅግ በላቀ ፍጥነት እያደገ መሆኑን የገለጸው የአውሮፓ የመዋለንዋይ ባንክ ብድሩ የሚሰጠው በመላ ሀገሪቱ በሚገኙት አነስተኛና መካከለኛ ከተሞች ዘንድ ያለውን የውሃና የፍሳሽ አገልግሎት ዘመናዊ ለማድረግ እንደሆነ መግለጹን ብሉምበርግ የዜና አገልግሎት ጠቁመዋል። ብሉምበርግ አያይዘውም የአውሮፓ የመዋለ ንዋይ ባንክ በአራት ተጨማሪ አፍሪቃ ሀገሮች ቢሮ የመክፈት እቅድ እንዳለው፣ አላማውም ለመሠረተ ልማት ግንባታ የገንዘብ ብድር በምትሻው አህጉር መሠረት ለመጣል እንደሆነ ገልጿል። የአውሮፓ የልማት ባንክ ጽሕፈት ቤቶች ከሚከፍትባቸው የአፍሪካ ሀገሮች መካከል አንዷ ኢትዮጵያ እንደሆነች የባንኩ ምክትል ፕሬዚዳንት ፒም ቫን ባልኮም ገልጸዋል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ደግሞ ኢትዮጵያ ውስጥ ባለፈው ሳምንት ከተፈቱት ጋዜጠኞች አንዱን አነጋግሮ ባቀረበው ዘገባ ጋዜጠኛ ተስፋለም ወልደየስ አሁንም ቢሆን እንደገና እታሰራለሁ የሚል ስጋት እንዳለው መግለጹን ጠቅሷል። እዚህ አገር ጋዜጠኝነት አደገኛ ሙያ ነው፣ መንግስት ያሰመረው ቀይ መስመር አለ፣ ያንን መስመር መቼ እንደምናልፍ አናውቀውም ሲል ጋዜጠኛ ተስፋለም መናገሩን የቢቢሲ ድረገጽ ላይ የወጣው ዘገባ ገልጿል። ተስፋለም እና ስምንት ሌሎች ጦማሪያን ጋዜጠኞች ከሀገሪቱ ጸረ ሽብር ሕግ ጋር በተያያዘ የኢትዮጵያን መንግስት ለመገልበጥ ከሚሹ ኃይሎች ጋር ሰርተዋል በሚል ክስ ከአንድ ዓመት በላይ በእስር ቆይተዋል። ዓለም አቀፍ ማህበረሰብና ተቆርቋሪ ወገኖች ሁሉ ጓደኞቻችን እንዲፈቱ ግፊት እንዲያደርጉ ለምናለሁ። በእኔ ላይም ሆነ አሁንም በእስር ያሉት ሰዎች ላይ የተመሰረተው ክስ በጣም ተመሳሳይ ነው ማለቱን የቢቢሲ ድረገጽ ላይ የወጣው ዘገባ ለንባብ አቅርቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በንህና ቆዩን። ዝግጅታችን ይቀጥላል። አድማጮች አብራችሁን ቆዩ። ወርሃ ረመዳን ለምን ተለይቶ ቅዱስ ሆነ? የረመዳን ጾምስ ምስጢር ምንድን ነው? ኢድ አልፈጥርስ? አንድ ሙስሊም የታሪክ ተመራማሪ ደራሲና ጋዜጠኛ አነጋግረናል። ዒድ ሙባረክ ሙስሊም ሙስሊማቶች በሙሉ ሰላም ዓለይኩም ዒድ ሙባረክ። ሙባረክ ሙባረክ ለና ወለኩም። ሙእሚን ሙእሚናቶች በሙሉ ሰላም ዓለይኩም ዒድ ሙባረክ። ሙባረክ ሙባረክ ለና ወለኩም። ተቀበለ አላህ። ጋዜጠኛ ደራሲ፣ የታሪክ ተመራማሪ ጸሐፊ፣ የሥራ ባልደረባይ ተሾመ ብርሃኑ ኢድ ሙባረክ። እንኳን አደረሰ ለበዓሉ አሌናው አሌክ እናንተንም እንኳን አደረሳችሁ። ከመላው ኢትዮጵያ ሕዝብና ከመላው ዓለም ሕዝብ ጋር ሆነን የኢድ አልፈጥርን በዓል በማክበራችን እና ለዚህ በመድረሳችን ፈጣሪ እናመሰግናለን። አሜን አሜን። ጥያቄ የመጀመሪያው አቶ ተሾመ ለመሆኑ ሮመዳን ምንድን ነው? ምንድን ነው ይሄ ወር ከሌሎቹ ወራት ተለይቶ ቅዱስ እንዲሆን ያደረገው? በመሰረቱ ይሄን ጥያቄ የተለያዩ ምሁራን አሉ፣ እነዛ ቢመልሱት ኖሮ በጣም ጥሩ ይሆን ነበር። ነገር ግን በበኩሌ በርካታ ሰዎችን አነጋግሬ፣ አንዳንዶቹን ፈቃደኛ ባለመሆናቸው ሊመልሱ አልቻሉም። ስለዚህ እኔ ለመመለስ ሞክራለሁ። ሰው ምን በሚመለከት በቁርአን አላህ ባወረደው ቁርአን በ ቅዱስ ገብርኤል አማካኝነት ለነቢያችን ሰለላሁ አለይሂ ወሰለም ባወረደው ቁርአን ውስጥ ጾምን በሚመለከት ቢያንስ ቢያንስ ሰባት ስምንት ቦታዎች ላይ ስለ ጾም ገልጿል። በተለይም በሁለተኛው ምዕራፍ ላይ በሱረቱል በቀራ ከቁጥር መቶ ሰማንያ ሶስት እስከ መቶ ሰማንያ አምስት እንደገና በዚህ ምዕራፍ ላይ በቁጥር መቶ ሰማንያ ሰባት በዚህ ቁጥር ላይ መቶ ዘጠና ስድስት እና በሌሎቹም እንደ ሱረቱ ናስ፣ እና ማይዳ፣ አህዛብ፣ እና አልሙጀዲላ ስለ ጾም ገልጿል። ስለዚህ በተለይም በሁለተኛው ምዕራፍ በቁጥር መቶ ሰማኒያ ሶስት ላይ እናንተ ያመናችሁ ሆይ ከእናንተ በፊት ለነበሩት እንደ ታዘዘው ሁሉ ለእናንተም ጾም ታዟል በማለት ፈጣሪ ለሙስሊሞች በሙሉ መጾም እንዳለባቸው መጾም ግዴታቸው መሆኑን አስፍሯል። ከዛም በላይ ሁለተኛው በዚህ በዚሁ ምዕራፍ ቁጥር አስራ አምስት ላይ በሮመዳን ወር ቁርአን የሰው ልጅ መመሪያ ይሆን ዘንድ እንዲወርድ እንዳደረገ እና ይሄም ሮመዳን ጨረቃ ስትወጣ እንደሚጾምና ጨረቃ ስት እንደገና ተመለሳ ስትወጣ ደግሞ እንደሚፈታ ያስረዳል። ስለዚህ ሮመዳን የሚጾመው አንደኛ ትእዛዝ ነው፣ የፈጣሪው ትእዛዝ ነው። የሰው ልጅ ሮመዳንን መጾም አለበት። በሮመዳን ወር ልዩ ልዩ ጸሎቶችን፣ ልዩ ልዩ በጎ ነገሮችን፣ ልዩ ልዩ የተቀደሱ ነገሮችን በማድረግ እንዲያሳልፍ በልዩ ልዩ የነቢዩ መሐመድ ሰለላሁ አለይሂ ወሰለም ሀዲሶችም እንደተጠቀሱ እንረዳለን። የመተዛዘን ወር እንደመሆኑ መጠንም ሙስሊሞች ለእርስ በርስ ይተዛዘናሉ። ለችግረኞች ያዝናሉ። ያላቸውንም ሀብት ያላቸውንም የሚገባቸውን በዘካ መልክ ይሰጣሉ፣ እና በልዩ ልዩ መንገዶች የተቸገሩ ሰዎችን ይረዳሉ። ስለዚህ ሮመዳን የተቀደሰ ወር ብቻ ሳይሆን የመተዛዘን፣ የመተሳሰብ እና የመፈቃቀር ወር እንደሆነ በድርጊትም በቁርአንም በሐዲስም የምንረዳው ነገር ነው እንግዲህ አቶ ተሾመ ቅዱስ ቁርአንም የወረደበት ወር ነው ብለው የሃይማኖት አባትም ነግረውን ነበር እና ከዚህም ጋር ተያይዞ ነው ማለት ነው ቅዱስነቱ አዎ አንደኛ የፈጣሪ ቃል ነው ቅዱስ ቁርአን የፈጣሪ ቃል እንደመሆኑ መጠን እንደገና ደግሞ እራሱ ቅዱስነቱን የገለጸ እንደመሆኑ መጠን በተለይም ለሙስሊሞች እስልምና ለሚከተሉ ሰዎች ቅዱስ ወር ነው ቅዱስ ጾም ነው። አቶ ተሾመ ከጨረቃ ጋር የሚያያይዘው ነገር ምንድን ነው? ይህንን ወር ጾሙን ጨረቃ ጨረቃ የምትወጣበትና የምትገባበት ቀን ይታወቃል። ስለዚህ የዕውደቷን የተፈጥሮ ክስተቷን ልትቀይር አትችልም፣ አትዛነፍም። ስለዚህ መለኪያው ጨረቃ በሚወጣበት ጊዜና ይሄ አስትሮኖሚካል ፋክት ነው፣ እና ያ አስትሮኖሚካል አሁን ልናረጋግጠው የምንችለው ማለት ነው። እና ፈጣሪ ደግሞ ይሄንን ትክክለኛ የሆነ የቀን አቆጣጠር በሀያ ስምንት ሀያ ዘጠኝ እንደዛ እያለ ስትታይ በሰላሳም እንደሆነ ያንን ሰዎች ጨረቃን አይተው እንዲጾሙ፣ ጨረቃን አይተው እንዲያፈጥሩ አድርጓል። ጨረቃን የማምለክ ጉዳይ አይደለም። እስኪ የጾሙስ ምስጢር ምንድን ነው አቶ ተሾመ? ሙሉ በሙሉ አለመብላት ሙሉን ቀን ማለት ጨረቃ ገብታ እስከምትወጣ ድረስ እንደገና ማለት ነው። ባለው ጊዜ እንደገለጹልኝ እሱም ትዕዛዝ ነው። በዚህ ጊዜ ጨረቃ ስትወጣ አፍጥሩ እንደሚለው ሁሉ ጎህ ከመቅደዱ በፊት ጾምና በአጠቃላይ አስራ አራት ሰዓት የሐክል ጾሞ እንዲውል ይደረጋል። እና ይሄ አሁን በሚጾምበት ጊዜ መጾም ብቻ አይደለም፣ አለመብላት ብቻ አይደለም። አንድ ሙስሊም ጾም ጾመ የሚባለው አንድ ሙስሊም ጾመ ሊባል የሚችለው ከብዙ ነገሮች ጋር አብሮ የጾመ እንደሆነ ነው። ማለትም ክፉ ነገር አለማድረግ፣ ክፉ ነገር አለማሰብ፣ ደግ ነገር ማድረግ፣ ደግ ነገር መፈጸም፣ ደግ ነገር ማሰብ፣ እንደገና በስነ ስርዓት ህይወቱን መምራት፣ ሌሎች ዓይኑም ምላሱም ልቡም ከመጥፎ ነገር እንዲቆጠብ እና እነዚህ እነዚህ እንዲጾም ማለትም እንዲሰግድ ፈጣሪን እንዲያስብ እንዲጸልይ ቁርአን እንዲቀራ እና ሌሎቹንም የነቢዩ መሐመድ አስተምህሮቶች ከታተል እንዲሰማ በየ በየ መስጊድም ሆነ በየ ዱዓ ማድረጊያው ቦታ እቤቱም ቢሆን እነዚህ እነዚህ ናቸው። አሁን ሮመዳንን ሮመዳን የሚያሰኘው አለመብላት ብቻ ሳይሆን ጥሩ ነገር ማድረግ፣ ከመጥፎ ነገር መከልከል፣ ማወቅ ወደ እውቀት በእውቀት ላይ የተመሰረተ አመለካከት ወይም እስላም እንዲሆን ማድረግን የሚያካትት። አቶ ተሾመ ብርሃኑ ለሰጠኝ ማብራሪያ በጣም አድርጌ አመሰግናለሁኝ። በዓሉ ከቤተሰብህ ጋር ከመላ አካባቢ በሀገርም ቅድም እንደተመኘው በዓለም ደረጃም መልካም በዓል እንዲሆን በመላ ባልደረቦችህ ስምመኛለሁኝ። ኢድ ሙባረክ በድጋሚ አሌ ነው። አንተንም በጣም እናመሰግናለን። እንግዲህ እኔ የሚችለውን ያክል ሞክሬያለሁ። ሌሎች መምህራን ቢያስተባብሩ ጥሩ ነበር። ወደፊት ደግሞ እነሱንም እያገኘ እናናግራለን። አመሰግናለሁ።

ሙስሊም የኢድ በዓል የፈጥር በዓል እንኳን አደረሳችሁ። እንዲሁም ለዓለም እስልምና ሀይማኖት ተከታዮች በሙሉ እንኳን በሰላም አደረሳችሁ። የሚቀጥለው ኢድ በሰላም ደርስ ሎ የአማርኛ ቋንቋ አዘጋጆች በሙሉ እንደናችሁ የሚደውሉ ከደንበር ኮሎራዶ ነው። ስሜ ገመችስ ስርቦ ይባላል። መላ የእስክምና ቁንካ ለኢደል ፍጥር አደረሳቸው ለምሎ ምዕራብ እርሲ የሚገኙ እናቴ ሙና አታባ፣ ምዕራብ አርሲ አዳባ የሚገኙ አባቴና አማቶችን በሙሉ አቶ ያባ ሻፊ፣ ሁሴን ሻፊ፣ ሀማም ሻፊና من لا ألم يجني مسلم وسنجد النسيم الذي يريد أن يستترى بالرحلة مبارك كل عام وأنتم لنا ولكم مسلم مسلمات أصبرمو السلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات أصبرمو السلام عليكم عيد مبارك የእስልምና ምዕመናን በድጋሚ እንኳን አደረሳችሁ ለይዱ በዓለም ዙሪያ በእስልምና እምነት ጨረቃን እየተከተሉ ነው ምዕመናኑ ጾሙን የሚፈቱት። ሴኔጎል ለየት ያለ ክስተት ያለባት ሀገር ነች። ለነገሩ የእስልምና መሪዎችም ብዙ ታላላቅ የእስልምና መሪዎች የበቀሉባትና የሚገኙባት ነች። እዚያ የእስልምናው ምእመናን በየሰዓቱ ነው። በተለያየ እምነት ያሉ ምዕመናን ጨረቃዋን እየተከተሉ የግድ ብዙ ጊዜ ሳይጠብቁ እንደ ሌሎቹ ሀገሮች አማንያንና ፈቺዎች እየጠበቁ ተስማምተው በሶስት በተለያዩ ጎሳዎች ወይም የእምነት ዘርፎች ያሉ አማንያን ጾሙን እንደሚፈቱ ነው ያወቅነው። ክቡራትና ክቡራን አድማጮች ዝግጅታችን መጠናቀቁ ነው። ፕሮግራማችንን የመራችልን ጽዮን ግርማነች፣ የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው፣ ያስተናገድናችሁ እኔ ቆንጅ ይታየና፣ እኔም ሰሎሞን አባተንን፣ ቴክኒሻኑ ዞይቴክ ቮርኒያክ፣ እንዲሁም በፊልድና በመስክና በዚህም ባሉ ጋዜጠኞች ባልደረቦቻችን ስም ሁሉ ለዛሬ መልካም በዓል እያልን እንሰናበታለን። አብራችሁ ስለቆያችሁ እናመሰግናለን። ደህና እደሩ። ቀጥሎ የትግርኛ ዝግጅት ይቀርባል። ቮይስ ኦፍ አሜሪካ